ये बहल मदरक ደቡብ አፍሪካ ታላቅ ሀገሩና እንድትቀጥል ብሔራዊ እርቃቸውም ሆነ ኔልሰን ማንዴላ የከፈሉት የነፃነት ስግል ትልቅ መሰረት ነው። ትልቅ አርአያ ነው። እኛ ኢትዮጵያውያኖችም ከእሳቸውም ሆነ ከአጠቃላይ ከሀገሪቱ ከሄደችበት ታሪካዊ የፖለቲካ ብሔራዊ እርቅ ብዙ ነገር የምንማር ይኖረናል። የነጻነት ታጋዩ ኔልሰን ማንዴላ ከእስር ነጻ የወጡበት ሰላሳኛ ዓመት መታሰቢያን በተመለከተ በስነ ቋንቋ ጉዳይ መምህር ዶክተር ገዛሀኝ ጸጋው ከሰጡን አስተያየት የተወሰደውን ነው ያደመጣችሁት። ጤና ይስጥልኝ አድማጮች እንደ እንደምን አመሻችሁ አግላዩን የአፓርታይድ ስርዓት በመታገል ወሳኝ ሚና የተጫወቱት የመጀመሪያው ጥቁር ደቡብ አፍሪካዊ ፕሬዚደንት ኔልሰን ማንዴላ 27 ዓመታት በእስር ቆይተው ከእስር ነፃ የሆኑበት 30ኛ ዓመት በዚህ ሳምንት ማክሰኞ ታስቦ ውሏል። ሐሙስ ኅዳር 26 2006 ዓ ም በ95 ዓመታቸው ከዚህ ዓለም በሞት የተለዩት የሰላም ኖቤል ተሸላሚው ሎሬት ኔልሰን ማንዴላ ማዲባ በሚባለው የቁልምጫ አጠራርም ይታወቃሉ። በዓለም ሕዝብ ዘንድ ተወዳጅ የሆኑት በሀገራቸው ይታይ የነበረውን መድሎ በመጠየፍ የታገሉት ደቡብ አፍሪካዊው ኔልሰን ማንዴላ ነፃነትን ለደቡብ አፍሪካውያን ብሎም ለዓለም ሕዝብ ማውረሳቸው ይነግርላቸዋል። ይሁንና ይህ ማንዴላ ያወረሱት የነፃነት ቅርስ በሀገራቸው ውስጥ አለመጠበቁ ኢትዮጵያን ጨምሮ የተለያዩ አፍሪቃ ሀገራትን ብሎም ዓለምን እጅግ እያስቆጣ ሲወጣ ነው። ሰሞኑን የምዕራባውያን ጋዜጦች ኔልሰን ማንዴላ ከ27 ዓመታት እስር በኋላ ነፃ የሆኑበትን 30ኛ ዓመት ሲያስታውሱ በደቡብ አፍሪካ እውን የማዴባ የነፃነት ቅርስ እየተጠበቀ ነውን ሲሉ ደማቅ አርዕስተ ዜና ሰጥተው የተለያዩ ዘገባዎችን አስነብበዋል። ኒልሰን ማንዴላ በጃንሆይ ዘመነ መንግስት ከዛሬ ስድሳ ዓመት ገደማ በፊት ለወታደራዊ ስልጠና ኢትዮጵያ መጥተው እንደነበር የታሪክ መዝገባት ያሳያሉ። በ1962 ዓ ም የካቲት ወር አራተኛው የፓን አፍሪቃ ስብሰባ ማለትም የአፍሪቃ ትብብርን ለማጠናከር አዲስ አበባ ላይ በተዘጋጀው ስብሰባ በሀገሪቱ አሉ ከሚባሉት የነፃነት ታጋዮች መካከል ኦሊቨር ታምቦ፣ ሮበርት ሙጋቤ፣ ኬኒት ካውንዳ እና ኔልሰን ማንዴላ አዲስ አበባ ተገኝተው ስብሰባውን ተካፍለዋል። እነዚህ የዚያን ጊዜዎቹ የአፍሪቃ ነጻነት ታጋዮች ቆየት ብሎ በየሀገሮቻቸው ሁሉም ፕሬዚዳንት ሆነው አገልግለዋል። ኢትዮጵያውያን ኔልሰን ማንዴላን እንዴት ያስታውሷቸው ይሆን? የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ አፓርታይድን የገረሰሱ በደቡብ አፍሪቃ ስልጣን ሲይዙም ነጭም ሆነ ጥቁር የደቡብ አፍሪቃዊ ዜጋ የሰብአዊ መብቱ እንዲጠበቅ የቀስተ ደመና ሰላም መቆም የሚቻልበትን ህብረተሰብ ለመገንባት ቆርጠው የተነሱና ሀገራቸውን ለሰላማዊ ፖለቲካዊ ሽግግር ያበቁ ሲሉ ይገልጿቸዋል። ኔልሰን ማንዴላ የነጻነት ተጋድሎ ካደረጉት መካከል በዋነኛነት የሚጠቀሱ ናቸው። በተለይም ደግሞ በጣም የከፋና የጨለመ ስርዓት ያለበት ደቡብ አፍሪካ የዘር አድሎ ያለበት ከሌሎች ቅኝ ግዛቶች ሁሉ የከፋ ነበር ማለት ይቻላል እና ይህንን ነጻነት ትግል በሚያስገርም ጥበብና በሚያስገርም ድፍረት መፍተዋል እና በመጨረሻም ብዙ መስዋዕትነት ከፍለውበታል። እስር ቤት ማቃወት፣ ከዛ በኋላ ከእስር ደግሞ እሳቸው ብቻ ሳይሆን በአጋሮቻቸው ሁሉ በተደረገ ትግል በመጨረሻ የአፓርታይድ ስርዓት በንኮታኮቻ ሰዓቱ ሲደርስ እሳቸውን እስር ቤት ማቆየት እንደማያዋጣ ስላወቀ በድርድር ተፈተው ነጻነታቸውን አግኝተው ከዛ በኋላም ያው ምርጫ በሚደረገበት ጊዜ የእሳቸው ፓርቲ ማለት ነው አፍሪካ ናሽናል ኮንግረስ አብላጫውን ድምፅ አግኝተው በፊት ቢሆን ነጻና ፍትሀዊ ምርጫ ቢኖር አሸነፋ ያቀርብ ነበር። በዚህ መሰረት አሸንፈው ስልጣን ያዙ። እና አሁን በተለይ ደግሞ በጣም የሚታወቁ በበቀል እርምጃ ነጮች ላይ እንትን ከማለት ተሰብይ ይልቅ ነጮችም ጥቁሮችም አብረው እንደ ቀስተ ደመና አሸብርቀው የአፍሪካ ወደፊት የሚመ የሚያቀርቡበት የሚያራምዱበትን ስርአት በመመስረታቸውን በአለም አቀፍ ደረጃ ትልቅ ዝና አግኝተዋል። ስለ ለውጥ አራማጁ ቼኩቬራ፣ ማኦ እንዲሁም ፊደል ካስትሮ የትግል ታሪክ ማንበባቸውን ይናገሩ የነበሩት ማዲባ በተለይ ፋሽስት ሞሶሎኒ ያስታጠቃቸውን የኢጣሊያ ወታደሮች በጦር በጋሻ በመከቱ ኢትዮጵያውያን አርበኞች ገድል መማረካቸውን በመጽሐፋቸው አስፍረዋል። የኢጣሊያ ፋሽስት ወደ ኢትዮጵያ ገብቶ ጦርነት ሲያካሄድ ማንዴላ የ17 ዓመት ልጅ እንደነበሩም ጠቅሰዋል። ድርጊቱ ፋሽስቶችን እስከ መጨረሻው እንድጠላቸው ነበር ያደረገኝ። ምንም እንኳ ንጉሥ ኃይለ ሥላሴ በጦርነቱ ምክንያት አገር ለቀው ቢሄዱም ህዝቡ በአርበኝነት እየተዋጋ አገሪቱ በ1941 እንደገና ነፃነቷን አስመልሳለች። ከዚያም ነው ቀደም ሲል አቢሲኒያ ተብላ ወደምትጠራው ወደ አሁኗ ኢትዮጵያ ሊሄድ የወሰንኩት ሲሉ ተርከዋል። የቀዳማዊ ሚኒሊክ ሀገር ኢትዮጵያ የአፍሪቃ ነፃነትና ብሔራዊ ስሜት የተወለደባት በውስጤ ሁል ጊዜ ልዩ ስፍራ ያላት አፍሪካዊነት የዘር ሀረግ ግንዴ የተተከለባት አገር ትመስለኛለች ሲሉ መናገራቸው በታሪክ ማህደራቸው ሰፍረዋል። የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ ከኢትዮጵያ ጋር ያላቸው ትስስር ይላሉ። በመቀጠል እንግዲህ ከኢትዮጵያ ጋር ያላቸው ትስስር እንደ ፖለቲካ አቋጠ በስብሰባዎቹ መጀመሪያ ላይ ኢትዮጵያ መጥተው ወታደራዊ ስልጠና ከዚህ ስልጠናው ከተመለሱ በኋላ ነው ወዲያውኑ፣ ብዙም ሳይቆይ ነው ስርዓት የደርግ ሊያካሄዱ ተዘጋጅተዋል ተብሎ ወደ ስርዓት የተጋዙት እና እንዲያውም አንድ ታሪካዊ የሆነ ሽንኩርት ሰጥቷቸው ከንጉሠ ነገሥቱ እሱን ይዘው ነበር ሄዱት በኋላ ግን ፍተሻውን ፈርቶ አንድ ቦታ ጠብረወት ግን ጊዜ በኋላ እንዳውም በቅርቡ ስንፍለጋ ትልቅ አሰሳ ሊካሄድ እንደነበረ ሁሉ የተዘገበ ነገር ነው። እና እንግዲህ በአፍሪካ ደረጃ ብዙ ነፃነት አርበኞች አሉ። ምናልባት በግንባር ቀደም ሊጠቀሱ ከሚችሉት ውስጥ አንዱ ሜሰልም አንድናላቸው ማለት ይቻል። እና ስልጠናው ለትጥቅ ትግል ነው ወይንስ ለምንድን ነው ስልጠና የፈለጉት? ለትጥቅ ትግል ነው በመሰረቱ በኋላም ኢትዮጵያ ላደረገችው እንደ ፈርቀዳጅ ይባላል ለ ሚያደርግ ዘመን በገፍ ነው የሰለጠኑት። በዛ ጊዜ ግን እሳቸው ብቻ ነበሩ እና እንግዲህ ነ ወይ አንዳንድ ሚሊታሪ ታክቲክ የመሰለ ነገር ይመስለኛል ዝርዝሩን ባላውቀው ከአክራ ወደ አዲስ አበባ ጉዞ ባደረግኩበት ወቅት ስሜታዊ ያደረገኝ ጉዳይ ተፈጠረ ይላሉ ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም በተሰኘው መጽሐፋቸው ከአክራ ወደ ካርቱም መጥተን ከካርቱም ወደ አዲስ አበባ ለመሄድ ወደ ኢትዮጵያ አየር መንገድ አውሮፕላን ገባን። አውሮፕላን ውስጥ ስንገባ ፓይለቱ ጥቁር ሆኖ አይቼ ደነገጥኩ። በሕይወቴ ሙሉ ጥቁር ሰው አውሮፕላን ሲነዳ አይቼ ስለማላውቅ ተሸበርኩ። ጥቁር ሰው እንዴት አውሮፕላን ሊነዳ ይችላል እያልኩ ደጋግሜ ራሴን ጠየቅኩ። በኋላ ግን ሲገባኝ የደቡብ አፍሪቃ አፓርታይድ ስርዓት አስተሳሰባችንን ጨምሮ ቆይሮታል። ሳናውቀው አፍሪቃዊ ዝግ ያለና አውሮፕላን ማብረር የሚችለው ነጭ ብቻ ነው የሚል ስሜት እንዲያድርብኝ ሆኗል ለካ ሲሉ ማንዴላ ገልጸዋል። አውሮፕላኑ በሰማይ ላይ ማንዣበብ ሲጀምር ጭንቀቴን ትቼ ስለ ኢትዮጵያ መልክዓ ምድር ማንበብ ጀመርኩ። መንገዳችን ላይ የማስብ የነበረው ኢትዮጵያውያኑ በእነዚህ ተራሮችና ጫካዎች ውስጥ ተደብቀው እንዴት ከጣሊያን ጋር የደፈጣ ውጊያ ያደርጉ እንደነበር ነው ብለዋል ማዲባ። ጥቂት አስፋልት መንገድ ያላት አዲስ አበባ ከመኪኖች ይልቅ በግና ፍየል በየመንገዱ ሞልተው ይታያሉ። ቤተ መንግስቱ፣ እኛ ያረፍንበት ራስ ሆቴል፣ እንዲሁም ሌሎች ሕንፃዎች ከጆሐንስበርግ የሕንፃ ጥበብ ጋር ሲታያይ ብዙም አይማርክም። በዲሞክራሲም ቢሆን ኢትዮጵያ በምሳሌ ተርታ የምትሰለፍ ሀገር አይደለችም። ሌሎች ተቃዋሚ ፓርቲዎች የሉም፣ በንጉሱ ብቻ የምትመራ አገር ነች ሲሉ ይተርካሉ ኔልሰን ማንዴላ በመቀጠል ከአፍሪካ ኮንግረስ መክፈቻ በፊት ወደ ትንሿ ከተማ ደብረ ዘይት ሄደን ነበረ። በከተማዋ አንድ አደባባይ አለ። እዚህ አደባባይ ላይ ከነበረው ድንጋይ ላይ እኔና ኦሊቨር ታምቦ ቁጭ ብለናል። በሕይወቴ ለመጀመሪያ ጊዜ በጥቁር ሰው የሚመሩ ጥቁር ወታደሮች ተመለከትኩ። የተሰበሰቡት ሰዎች ሁሉ የኢትዮጵያ ከፍተኛ ባለስልጣን ናቸው። ሁሉም ጥቁሮች ናቸው። አንድ ቀን አገሬ ውስጥ እንዲህ አይነት ነጻነት እንደምመለከት ተስፋ ከማድረግ ሌላ የምለው ነገር አልነበረኝም ይላሉ ማንዴላ በመጽሐፋቸው። ኔልሰን ማንዴላን ወደ ኢትዮጵያ ጉዞ ያሰናዱት የዚያን ጊዜው የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ከተማ ይፍሩ ነበሩ። በወቅቱ በአፓርታይድ የዘረኝነት ቀንበር ስር የነበረችው ደቡብ አፍሪካ ጥቁር ዜጎቿ ያለ ፈቃድ አገሪቱን ለቀው እንዳይወጡ የሚያዝ ህግ አውጥታ ነበረ። ይህ ህግ ለኔልሰን ማንዴላ ጉዞ አስቸጋሪ ሁኔታን ፈጥሮ ነበር። የውጭ ጉዳይ ሚኒስትሩ አቶ ከተማ ይፍሩ ለኔልሰን ማንዴላ የኢትዮጵያ ዲፕሎማት መሆናቸውን የሚገልጽ ፓስፖርት ካዘጋጀ በኋላ ነበረ በጎርጎሮሳዊው የካቲት ወር 1962 ዓ ም ወደ ኢትዮጵያ መምጣት የቻሉት። ማንዴላ ወደ ኢትዮጵያ የመጡት ወታደራዊ ስልጠና ለማድረግ ነበረ። በወቅቱ ለኔልሰን ማንዴላ የተዘጋጀው ፓስፖርት ላይ ማንዴላ የጓደኛቸውን ስም ይዘው ጋዜጠኛ እንደሆኑም ነበረ የተገለጸው። ማንዴላ የኢትዮጵያ አድማ በታኝ ፖሊስ በሚሰለጥንበት አዲስ አበባ ኮልፌ በሚገኘው ሰፈር ስልጠናን ጀመሩ። ማንዴላ ስልጠና እስከጀመሩበት ጊዜ ጀማሪ ቦክሰኛ ከመሆን ውጪ ስለ ጦር ሜዳ ፍልሚያ የረባ ውቀት እንዳልነበራቸውም በመጽሐፋቸው ጠቅሰዋል። ወታደራዊ ስልጠናው ጥብቅ እንደነበርም ማንዴላ አስታውሰዋል። መጀመሪያ ኮልፌ፣ ከዚያም ትንሽ ራቅ ብሎ ከንጉሱ የክብር ዘበኛ አባላት ጋር ሄጄ የኢላማ ተኩስ ተለማመድኩ። የሞርታር ተኩስና እንዲሁም የቦምብ አሰራሮችን፣ ፈንጂዎችን የማክሸፍ ዘዴንም ተማርኩ። አሁን እያደር ወታደር እየሆንኩ ሲሄድ ይታወቀኛል። እንደ ወታደር ማሰብ ለመድኩኝ። ወታደር መሆን እንደ ፖለቲከኛ ከማሰብ የሚለይበት የራሱ መንገድ አለው ሲሉ መናገራቸው የታሪክ ማህደራቸው ያሳያል። ወደ አዲስ አበባ የመጣሁት ለስድስት ወር ስልጠና ነው። ስምንት ሳምንት እንደሆነኝ ግን ከድርጅቴ የአፍሪቃ ኮንግረስ አንድ የቴሌግራም መልእክት ደረሰኝ። በአስቸኳይ ወደ ደቡብ አፍሪቃ እንድመጣ የሚጠይቅ ነው። የዚያን ጊዜ የነፃነት ትግሉ መፋፋም ጀምሮ ነበር ሲሉ ማንዴላ በመጽሐፋቸው አስቀምጠዋል። ስለ ኒልሰን ማንዴላ የሚናገሩት በስነ ቋንቋ ጉዳይ መምህር ዶክተር ገዛሀኝ ፀጋው በበኩላቸው ኒልሰን ማንዴላን ኢትዮጵያ ውስጥ በፓን አፍሪካኒዝም እንቅስቃሴ ጊዜም ጀምሮ የኃይለ ሥላሴ ከፍተኛ ትብብር ያደርጉ ነበረ። ለብዙዎቹ የአፍሪካ ቅኝ ግዛት ራሳቸውን ነፃ እንዲያወጡ በሚደረገው ሂደት ውስጥ እሳቸውንም ደግሞ ከፍተኛ እገዛ ተደርጎላቸው ኢትዮጵያ ውስጥ እንደውም እዚህ አዲስ አበባ ድረስ መጥተው እዚህ የጦር ስልጠና እንደተሰጣቸው እንደገና እዚህም ጥበቃ ሲደረግ ግላቸው እንደነበረ እንደውም አንድ ወቅት ላይ እዚህ ጥበቃ ሲያደርጉላቸው የነበሩ ሰው ቃለ መጠየቅ ሲደረግላቸው ምናምን አስታውሳል እና እንልሰማ እንዴላ ትግል እንዲያደርጉ ኢትዮጵያ ትልቅ አስተዋጽኦ አድርጋለች። ለነገሩ ኢትዮጵያ በአፍሪካ ደረጃ ላይ በየትኛውም እንቅስቃሴ ከሳቸውን በኋላ ላይ መንግስቱ ኃይለማርያም ለዝምባብዌ ከፍተኛ አስተዋጽኦ እንዳበረከቱት ማለት ነው እና አንድ ወቅት የአፍሪካ ህብረት አዲስ አበባ ላይ እንዲሆን ጠቅላይ ሚኒስቴር መለስ ዜናዊ ከተናገሩት እና ውሃ ያነሳ ተብሎ በታሪክ ከተመዘገበው እና እኔም ከማረሳላቸው ንግግራቸው ያላቸው ኢትዮጵያውያኖች በአፍሪካ ጉዳይ ላይ ስላለን አመለካከት ይህንን ጠቅሰው ነበር። ኒልሰን ማንዴላን ማን ያሰለጥናቸው? አጼ ኃይለ ስላሴ ናቸው። አጼ ኃይለ ስላሴ በሀገር ውስጥ አዳሀሪ ናቸው፣ ግን በአፍሪካ ጉዳይ አይደራደሩም። ሙጋቤን እንትን ያለው ማን ነው ብለው ይጠይቁና መንግስቱ ኃይለማርያም ናቸው። መንግስቱ ኃይለማርያም በሀገር ውስጥ አራጅ ናቸው ግን በአፍሪካ ጉዳይ ላይ አወላውሉ የሚሉና ኢትዮጵያውያኖች ዘመን በተሻገረ ቁጥር ሁሉ በአፍሪካውያን ጉዳይ ላይ አናወላውልም ብለው የተናገሩት በጣም ዘመን የማይሽረው ንግግር ነው ለእኔ። እና የአፍሪካ ሕብረት መቀመጫውን እዚህ እንዲያደርግ በተደረገው ሙግት ላይ አንድ ነገር ያነሱት ይሄን ነበር። እንግዲህ ኔልሰን ማንዴላ ነጻነትን ነው በተለይ ለጥቁር ሕዝብ አውርሰው ቅርስ ትተው ሄዱት ። እንዲያም ሆኖ በሀገራቸው አሁን መጤጠል አይነት አስከፊ የሆነ ዘረኝነት ይታያል፣ ግድያ ይታያል። እንደው እንዴት ይታያል? ይሄ ይሄ ከምን የመጣ ነው? አሁን ከባድ ነው ማለት፣ አጠቃላይ ለደቡብ አፍሪካውያኖች ሰተን የምንቀመጠው ነገር አይደለም። ይህ ዘረኝነቱ ምናምን፣ ዓለም እያበደች ያለችበት ሂደት ነው። ምንም እንኳን የልሰማ እንዴላለ ጥቁሮች ለነጻነት የታገሉ ቢሆንም እርግጥ ነው በታሪክ ውስጥ ስንዳኛቸው እሳቸው ላይም ብዙ ጥያቄ ይነሳል። በአንድ በኩሉ ማወቅ ሳልናገረውም አላልፈው ባይነገር ጥሩ ነው ብዬ ስለማስብ እንደው አነሳሁትም እንጂ አንዳንድ ሰዎች የሚጠይቁት እሳቸውም የጥቁሮችን መብት አሳልፈው ሰጥተዋል፣ ሲደራደሩ ጥቁሮችን አሳልፈው ስለሰጡ ነው። ምኑ ላይ ነው ከቀኝ ግዛት ነፃ ያወጧቸው እና የነፃነት ታጋይነታቸውን ጥያቄ የሚያነሱ ሰዎች አሉ። ታግለዋል፣ ለፍተዋል፣ ግን በመጨረሻው ሰዓት ላይ ለሰላም ሲሉ እርቅ ሲመሰረቱ ግን መሰረታዊ የሆነውን የጥቁሮችን መብት እና ምናምን አላስከበሩም ብለው የሚሞግቱ ሰዎች አሉ። አንድ መታወቅ ያለበት ነገር ስለዚህ ወደ አፍሪካውያኖች ውስጥ ያሉት ጥቁሮቹ ብዙ ነገር ወደኋላ ያሉ ናቸው። ዛሬም ላይ የማይካደው ነገር ማለት ከዚህ የሄዱት ኢትዮጵያውያኖች የቤት ሰራተኝነት ምናምን የሚቀጥሩት እነሱን ነው እና ጥቁሮቹ ትንሽ የተጫናቸው ነገር አለ። በእርግጥ ከስልጣኔውም ከምኑም ትንሽ ወደኋላ ብለዋል። ግን ለዘመናት የነበረው ያ ነጮች የበላይነት፣ በዛ ላይ የተፈጠረው ጫና አለቀቃቸው እና በዛው ሂደት ውስጥ ነው ያሉት እና ዛሬ ላይ ያንን የዛ ተጽዕኖ ውጤት ነው መጨረሻ ላይ ምንም ምንም በዘረኝነት በምናምን የሚመጣ ጥላቻ የድንቁርና ውጤት። እነሱን ያው ለመተቸት ብዙም ዘኔ ዛሬ ማቅም ያንሰኛል፣ ይከብዳል። ምክንያቱም እኛ እዚሁ የዘረኝነት ጉዳ እዚሁም እኛም ራሳችን ከውስጥሽ ነው አየሽ፣ ነገሮች የሚመጡት እና እዚሁ እኛ ራሳችንን ራሳችን የምንሰጠው ክብር እዚሁ ላይ የሞተ ባለበት ሂደት ውስጥ አልፈን ተሻግረን እዛ ያሉትን እነሱን መጠየቅ ያው አንዳንዴ የሞራል ጥያቄ ትንሽ የሚያስነሳ እየመሰለኝ ነው። ምን እንማራለን እንደው እንደው ከደቡብ አፍሪካ በተለይ በአሁኑ ጊዜ ባለው በሚታየው ሁኔታ ምን ልንወስድ ምን ልንጥል ይገባናል? አንዱ እውነታው ነገር የታመቀ ብስጭት፣ የታመቀ ጭቆና እና ሌሎች ነገሮች የታሪክ ጠባሳ ምናምን ሲቀመጥ ያ ካልሻረ በጣም አደገኛ ነገር አለው ማለት ቢያንስ በሰዎች ላይ ማለት ነው። አሁን እንደ መር ደረጃ ብሔራዊ እርቅ አድርጋለች ደቡብ አፍሪካ እና በጥቁሮች እና በነጮች መካከል ላይ ያለው የተሻለ መዋደድና ምናምን በሀገር ደረጃ ላይ ትልቅ ነገር ፈጥረዋል። በተለይ ኢትዮጵያ ሌሎች ልንወስደው የሚገባው ይሄ ብሔራዊ እርቅ የሚባለው ነገር ያስፈልገናል ዛሬ ላይ ማለት ነው። መጤ ጠሎቹ ጥቂት ማይኖሪቲስ ናቸው፣ ሁሉንም ደቡብ አፍሪካውያን የሚወክል አይደለም። የተወሰኑ ጋንግስተር፣ የተወሰኑ ምናምን ልክ በእኛም ሀገር ላይ እንዳሉት የተለያዩ ስርዓት ወጣቶች ዲውርስ፣ በርስ በገጀራ እና በምናምን ሰዎችን እንትን የሚባልበት በመሳሪያ በምናምን ስንት ዘረፋ እገታ ምናምን ያደረግንበት ዛሬ ላይ ያለነውን አይነት ባህሪ ያላቸው ናቸው። ደቡብ አፍሪካ ውስጥም እንደዚህ አይነት ነገር የሚያደርጉት ስለዚህ ከዛ ውጪ ያለው ግን በአብዛኛው በብሔራዊ እርቅ አርመውታል። ኒልሰን ማንዴላም ያንን እርቅ ያንን ነገር ማድረጋቸው ነው ትልቁም ለዓለም ምሳሌ ያስደረጋቸው ማለት ነው። እርግጥ ነው እዛ ላይ ጥቁሮቹን አሁንም ተጎጅ ሁኗል የሚል ጥያቄ ቢነሳባቸው፣ ደቡብ አፍሪካ ግን ታላቅ ሀገሩና እንድትቀጥል እስካሁን ድረስ ብሔራዊ እርቃቸውም ሆነ ኒልሰን ማንዴላ የከፈሉት የነጻነት ትግል ትልቅ መሰረት ነው። አድማጮች በዚሁ ቃለ ምልልስ የሰጡኝን ሁለቱን ኢትዮጵያውያን ምሁራንን በማመስገን ዝግጅቴን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።